ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራናለች ሰላም እንደምናመሻችሁ በቀዳሚው ዘገባ ከግንቦት ሰባት ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኘው አቶ አስቻለው ደሴ በድብደባው የተጎዳውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬ ዕለት ለፍርድ ቤት ማመልከቱ ተሰምቷል። በጣም ብዙ ሕዝብ ነበረ፣ ተመልካችም ነበረ፣ እስረኞች በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። ብዙ ነው በቃ ስናውልቆ ያሳኘው

በሐዋሳ ዩኒቨርሲቲ የተማሪዎች የምክር ቢሮ ጋር በመሆን ለአካል ጉዳተኞች ሴት ተማሪዎች የምክር አገልግሎት በመስጠትና በትምህርታቸው ውጤታማ እንዲሆኑ በማበረታታት ትታወቃለች። እንደ ትልቅ ፍሪደም ቆጥራውት፣ እንደ መለቀቅም ቆጥራውት። በጣም ብዙ አልባሌ ቦታ ስለሚያሳልፉ ብዙ መጥፎ ነገሮችን በህይወታቸው ውስጥ እያደረጉ ያሉ ልጆች አሉ። አፍሪካውያን ሙዚቀኞች የቴክኖሎጂ ሰዎችና የንግድ ስራ ፈጣሪዎችን በዩናይትድ ስቴትስ ቴክሳስ ግዛት ያሰባሰበ ፌስቲቫልም ተካቷል። ከአፍሪካ መጥተን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ እየኖርን እንደዚህ መገናኛ መድረኮች አልነበሩም። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ውስጥ በብዙ ሺህ የሚቆጠሩ ተማሪዎች የሀገሪቱ ምክር ቤት መሳሪያ ላይ ቁጥጥር ለማድረግ የሚያስችል ውሳኔ አለመውሰዱን በመቃወምና ና በአንድ የፍሎሪዳ ትምህርት ቤት ላይ የተገደሉትን ተማሪዎች ለማሰብ ከትምህርት ቤቶቻቸው ወጥተው ወደ አደባባይ ትዕይንት አድርገዋል። ተማሪዎቹ ለተቃውሞ ለ17 ደቂቃ ያህል የዘለቀ ሲሆን የወጡት በፍሎሪዳ የተገደሉትን 14 ተማሪዎችና ሶስት ጎልማሶችን ለእያንዳንዳቸው ለአንድ ደቂቃ ያህል አስበዋቸዋል። አንድ የ19 ዓመት ዕድሜ ወጣት ከአንድ ወር በፊት ማጀሪ ስቶትንማን በተባለው የሁለተኛ ደረጃ ትምህርት ቤት ተኩስ ከፍቶ እንደፈጃቸው የሚታወስ ነው። በዓለም የታወቁት የፊዚክስ ሊቅ ስቲቭ ሃውኪንግ በ76 ዓመት እድሜያቸው ዛሬ አርፈዋል። ዓለም ከተጀመረበት ጊዜ አንስቶ ጨረርም ሆነ ሌላ ነገር ሾልኮ ሊወጣ የማይችልበት መስክ ውስብስብነት ድረስ የሚሄድ የጠፈር ጥናትና ምርምር አድርገዋል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ አባላት ሩሲያ አምና በተካሄደው የአሜሪካ ምርጫ ላይ ጣልቃ ስለ መግባቷ ጉዳይ በሚደረገው ምርመራ እንደሚቀጥሉ ዛሬ አስታውቀዋል ሪፐብሊካውያኑ የኮሚቴው አባላት የምርመራው ስራ አብቅቷል ሲሉ ትናንት መናገራቸው ይታወሳል ዴሞክራቶቹም ሁኔታው መቀጠል አለበት ስለሚሉት ምርመራ አካሄድ ባለ ሀያ ሁለት ገጽ ዘገባ አቅርበዋል ገና መጠየቅ ያለባቸው የዋይት ሀውስ ቤተ መንግስት ባለስልጣኖችና የስለላው ኮሚቴ አባላት እንዳሉም አዳም ሼፍስ አስገንዝበዋል በስተመጨረሻም ብሪታንያ በሩሲያ ላይ 23 ሩሲያውያን ዲፕሎማቶች መባረርን ያቀፈ የምላሽ እርምጃ መውሰዷን አስታውቃለች። የሶቪየት ሕብረት ዘመን የነበረ ለሞት የሚዳርግ የነርቭ ኤጀንት የቀድሞ የሩሲያ ሰላይ ሰርጌይ ስክሪፓልና ልጃቸው ዩሊያን ለመመረዝ እንዴት በብሪታንያዋ ሳልስበሪ ከተማ ሊደርስ ቻለ? የሚለው ጥያቄ ሩሲያ ምላሽ ባለመስጠቷ ነው እርምጃ የተወሰደው። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ስለ ሁኔታው የገለጹት በታችኛው የብሪታንያ ምክር ቤት ባደረጉት ንግግር ነው። መንግስታቸው ከጠላታዊ ተግባር ለመከላከል የሚያስችል ህግ እንደሚያረቅና አዲስ ጸረ ስለላ እርምጃ እንደሚወስድም ጨምረው ጠቁመዋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም እስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር ወደ መጀመሪያው ዝግጅታችን ነው የምናመራው። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት ሰባት ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኙ አቶ አስቻለው ደሴ በድብደባ የተጎዳውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰማ። ጠበቃው አቶ አለልኝ ምህረቱ የዛሬው የችሎት ሁኔታ ለአሜሪካ ድምጽ እንደተናገሩት ከዚህ ቀደም ተከሳሹ የተጎዳውን አካሉን ለፍርድ ቤቱ ገልጦ በማሳየቱ ና በዓለም አቀፍ ቀይ መስቀል በመጎብኘቱ ክትትል ተጀምሮለት እንደነበር መናገሩን ገልጸው ነገር ግን በሂደት ለተገኘው ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ቀጠሮ ሳይወስድ እንደቀረ ተናግረዋል ብለዋል። ጽዮን ግርማ ጠበቃውን አቶ አለልኝ ምረቱን አነጋግራ ተከታዩን ዘግባለች። ጠበቃው አቶ አለልኝ ምህረቱ ለአሜሪካ ድምጽ ራዲዮ፣ ስለ ደንበኛቸው ሲናገሩ አቶ አስቻለው ደሴ በሀያዎቹ ቤት ውስጥ የሚገኝ ወጣት ሲሆን በሐምሌ ወር 209 ዓ ም በሽብር ወንጀል የተከሰሰው ከሌሎች ሶስት ተጠርጣሪዎች ጋራ ነው። ጉዳዩም በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እየታየና ምስክር ለመስማት በቀጠሮ ላይ ነበር። ነገር ግን አቶ አስቻለው ከተከሰሰ ጊዜ ጀምሮ ለፍርድ ቤት አቤቱታ በማቅረብ ላይ ይገኛል ብለዋል። ፖሊስ ወንጀል ምርመራ ቢሮ ደረሱብኝ የሚላቸው ጉዳቶች አሉ። በየጊዜው ለችሎት ያቀርብ ነበረ። በተለይ በአንድ ወቅት ልብሱን ማሉቅ ነው እስከማሳየት ደርሶ ነበር። በዛ ምክንያት የተጎዳ አካል አለው የዘር ፍሬው አንዱ ጥቅሞች እንደሆነና በቅዶች ገና መውጣት እንዳለበት ለዛ በቂ ሕክምና ሊያገኝ አልቻለም ነበር። የዓለም ቀይ መስቀል ማህበር ሄደው አይተውታል። ከዛ በኋላ ሕክምና እንዲያገኝ ተደርጎ ክሊንቶ አጠቃላይ ሆስፒታል፣ ይባላል ለማረሚያ ቤቱ ታራኞች የሚመረምር ወይም የሚያክም ከዛ ተመርምሮ ሪኮ ተባለ ከአቅማችን በላይ ነው ብለው ወልፈር ያደረጉት ወደ ቅዱስ ጳውሎስ ሆስፒታል ተላከ። የቅዱስ ጳውሎስ ሆስፒታል ደግሞ በተደጋጋሚ ምርመራ ካደረገ በኋላ ለየካቲት ሀያ ሰባት ቀን ሁለት ሺህ አስር አመተ ምህረት ለቀዶ ጥገና ቀጠሮ እንደያዘው አነብረ ነበረ። አቶ አስቻለው ከዚህ ቀደም በነበረ ቀጠሮ ፍርድ ቤቱ ጉዳቴን ሊያይልኝ ይገባል በሚል የለበሰውን ልብስ በማውለቅ የተጎዳውን አካሉን ለችሎት ባሳየበት ጊዜ በአዳራሽ ውስጥ የነበሩት ሰዎች በሙሉ ሐዘን ተሰምቷቸው እንደነበር አቶ አለልኝ ተናግረዋል። በጣም ሰው ስሜት ነበር። ገልጦ ሲያሳይ በመከልከልማ አስበው ነበር ነገር ግን አኩልከላውን አልተቀበለም። በተለይ በዛን ቀን ያው ምልሽ ጥሩ እንትን አልነበረም። በጣም ብዙ ህዝብ ነበረ ተመልካችም ነበረ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብብሎ ነው በቃ ሱን አውልቆ ያሳየው። እንኳን በግሌ መክሬው ነበረ ምናልባት ከሞራሌ ከምናምን ጋር ብዬ በፍጹም ምን አይነት ሞራል ያለኝና ነው ይህን የምትከለክለኝ ያለኝ ተቃወምም ሞራሌ ና ሞጫ አልወረድ ሞራል የለኝም አለና ወለቀ አሳየ። የዛሬው ቀጠሮም መደበኛ እንዳልነበር የተናገሩት አቶ አለልኝ አንደኛ በዋናው የቀዶ ጥገና ቀጠሮ እለት ወደ ሆስፒታል እንዳልተወሰደ እና፣ ሁለተኛ ደግሞ ቂሊንጦ ማረሚያ ቤት ዞን አራት በሚባል ቦታ ጨለማ ቤት ውስጥ በመታሰሩ ከዛ እንዲወጣ ማመልከቻ በማቅረቡ ነው ብለዋል። ለቀዶ ጥገና ሕክምና በተቀጠረበት ቀን ማረሚያ ቤቱ አልወሰደውም፣ በቅዱስ ጳውሎስ ሆስፒታል ማለት ነው። ባለመሄድ ምክንያት የታሰበለት ቀዶ ጥገና አልተደረገለትም። እሱ እንግዲህ እንደሚለው በድብደባ ምክንያት ደረሰብኝ ለው የዘርት ለው ላይ ከፍተኛ ችግር ስላለ ቀዶ ጥገና ካልወጣ በስተቀር ወደ ሌላ ሊለወጥ ይችላል ብሎ የቅዱስ ጳውሎስ ሆስፒታል ሐኪሞች ለቀዶ ጥገና እንደ ቀጠሯች በት እንደነለትም ነገር ግን በቀጠሮ ማረሚያ ቤት ሊወስደው ስላልቻለ እንደገና ለሌላ ረጅም ቀጠሮ ስላልፈብኛል በሚል መዛሪያ ቤት ያቀረበው እኔ እንዳናገርኩት ሐኪሞቹ ያሉት በቀዶ ጥገና ካመጣ በተከር አይንኬፕ ያደገ ሄዶ ወደ ሌላ ሊለጎት እንደሚችል እንደነገሩት ነው ነገረኝ ገና። ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ለማድረግ ረዘም ያለ ቀጠሮ እንደሚያስፈልግ፣ ይህንን ቀጠሮ ለማግኘትም የተለያዩ ምርመራዎችን ሲያደርግ እንደነበር አቶ አስቻለው ለችሎታ አመልክቷል ብለዋል። የቀዶ ጥገናውን ለማድረግም ለየካቲት 27 2010 ዓ ም ቀጠሮ ተሰጥቶት የነበረ ሲሆን የቂሊንጦ ማረሚያ ቤት ኃላፊዎች ግን ሁለት ቀን አሳልፈው የካቲት 292010 ዓ ም እንደወሰዱ ተናግሯል። በዚህ እለት ግን ሐኪም ባለመኖሩ በነርሱ አማካኝነት ለግንቦት 17 ሌላ ተለዋጭ ቀጠሮ እንደተሰጠውና እንደተራዘመበት አመልክቷል። ፍርድ ቤቱም ይህንን ሁኔታ ተመልክቶ ሆስፒታሉ ቀጠሮውን እንዲያሳጥርለት ሁኔታውን ለማስረዳት እንዲችል እስር ቤቱ ወደ ሆስፒታል እንዲወስደው እንዲታዘዝለት አቤት ማለቱን ጠበቃው ተናግረዋል። ፍርድ ቤቱም አቤቱታውን በጽሁፍ እንዲያቀርቡ ትእዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቶናል ብለዋል። ከጨለማ ቤት እንዲወጣ ላቀረበው አቤቱታም አቃቤ ሕግ የሰጠው ምላሽ ተመርምሮ ለብይን ለአርብ መጋቢት 7 2010 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አደረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ተክላይ አሜሪካ ራ ጋቢና በአስራ አራት ሰላሳ አንድ መካከለኛ ሞገድ የጋቢና ጉዟችን ይቀጥላል። የምሽቱ የጋቢና እንግዳ ሀና ኃይሉ ትባላለች። በሐዋሳ ዩኒቨርሲቲ የተማሪዎች የምክር ቢሮ ጋር በመሆን ለአካል ጉዳተኛ ሴት ተማሪዎች የምክር አገልግሎት በመስጠትና በትምህርታቸው ውጤታማ እንዲሆኑ በማበረታታት ትታወቃለች። በጣም በተለይ ፍረሽ ተማሪዎች ወደ ግቢ ሲገቡ የአቀባበል ፕሮግራም ነበረ፣ እንቀበላቸው ነበር እጅግ በጣም ይሰማቸዋል። ዲፕሬስ ሊሆናሉ፣ በጣም ይጨነቃሉ። እዚያ አካባቢ ላይ ተገንጥሎ መምጣቱ ብዙ ነገር ይፈጥርባቸዋል። በጣም ይታመማሉ፣ አብዛኞቹ ማለት ነው። ሳመ- ሆስፒታል ውስጥ የምናስገባበት ጊዜ አለ እነሱን። ከዛ በተጨማሪ ደግሞ ሁለት አይነት እይታ አለኝ እኔ ወደ ዩኒቨርሲቲ በተለይ ሴቶች ወደ ዩኒቨርሲቲ መግባት ላይ ማለት ነው። የመጀመሪያው ነገር ጥሩ የሚባል ነገር ሲሆን ከቤተሰብ ተገንጥሎ እዚህ መምጣታቸውን፣ አላማቸውንና ሕይወቴ ነው ብሎ የሚያስቡበት ነገር ላይ ብቻ አተኩረው። ትምህርታቸው ላይ ሃይማኖት ላይ በሌላ መልኩ መጽሐፍ ማንበብ ላይ በጣም የሚያተኩሩ ልጆች አሉ። ዶርም ብቻ የሙሉ አይነት ልጆች ትምህርታቸውን በደንብ በአግባቡ የሚከታተሉ ልጆች አሉ። ሌላ ደግሞ በሌላ መልኩ ከቤተሰባቸው ተገንጥለው መውጣታቸው እንደ ትልቅ ፍሪደም ቆጥረውት እንደ መለቀቅም ቁጥረውት በጣም ብዙ አልባሌ ቦታዎች ስለሚያሳልፉ ብዙ መጥፎ ነገሮችን በህይወታቸው ውስጥ እያደረጉ ያሉ ልጆች አሉ። እርግዝና ይፈጠራል። ከዛ ውጭ በጣም መጥፎ ነው። ሱስ አለ። በጣም ብዙ ነገሮች አሉ እና እሱ ላይ እንሰራለን። ብር እስከ ማጣት ድረስ ይደርሳሉ። ከዛ በኋላ በጣም ዲፕሊ መጥፎ ነገር ውስጥ ይገባሉ። በተለይም ከሀዋሳ ከተማ ውስጥ አንዳንድ ነገሮች አሉ። በጣም ከባድ የሚባሉ ነገሮች ተማሪዎች ይሸጣሉ ይባላል። ከዛ ውጭ ደግሞ ይሸጣሉ ማለት ባለሀብት የሆኑ ሰዎች? አዎ ይሸጣሉ ስልሽ በገንዘብ ተማሪ መርጠው ፎቶ አል በማይከው በዛ በዛ መልኩ ተማሪዎች ትልልቅ ለሆኑ ሰዎች ለሽማግሌዎች፣ ሽማግሌዎች እነሱ አብረዋቸው ያድራሉ፣ ብር ያገኛሉ። በዛ በዛ መልኩ ብዙ ገጠመኝ አለኝ በዚህ እና ብዙ አይነት እይታ ነው ያለው። ብቻ ግን ሁለቱ ወይ በጣም መጥፎ የሆነ ህይወት ይኖራሉ ወይም ደግሞ ጥሩ የሚባል ነገር እራሳቸውን ገዝተው የሚኖሩ ሴቶች አሉ። መንገዳቸውን የሳቱ ከትምህርት ገበታቸው ተለይተው በሌላ ሱሶች ውስጥ የተዘፈቁ ወጣቶችን በተለይ ሴቶችን እንዴት አድርጋችሁ ነው ወደ ትምህርት ገበታቸው እንዲመለሱ የምትረዷቸው? የሜን ካምፓስ አዋሳ ዩኒቨርሲቲ ላይ በደንብ ይሰራል። የኛ ግን አዋዳ ካምፓስ ነው ለብቻ ነው ያለው። ብዙ ትኩረት ሰጥቶት እዚህ ነገር ላይ ይሰራ ላየውም ከ ምክር አገልግሎት እና ከዛ ያለፈ ነገር ማለት ነው። ነገር ግን ካውንስለር አለችን፣ ካውንስል የምታደርገን አለች። ከዛ ውጭ ደግሞ ትምህርት ቤቱም ቤተሰቦችን በማናገር ለተማሪዎች አገልግሎት ላይ የሚሰራው አስተዳደር የተለያዩ ነገሮችን ለማድረግ ይሞክራሉ፣ ያን ያህል ፎከስ ባይሰጠውም ማለት ነው። ከዛ ውጭ ግን እንደ ጣሊካ ያሉ ግብረሰናይ ድርጅቶች ጥቃት እንዳይደርስባቸው ጥቃት ከደረሳቸው ከደረሰባቸው በኋላ እርግዝና ላይ እና ሌሎች ነገሮች ላይ የሚፈጠሩትን ነገር ለመቀነስ ድጋፍ ያደርግላቸዋል። ካውንስሊንጉን የምንሰራው በተለይ ደግሞ ትሬኒንግ በመስጠት ነው። ብዙ ጊዜ ቅድመ ጥንቃቄ ላይ ነው። እኔ በተለይ የምሰራው ራስን ማወቅ፣ ራስን ስለመግዛት ብቻ የህይወት ክህሎት ላይ ያሉትን ብዙ እይታዎች የሚያዩበትን መንገድ ለማስተካከል ስልጠናዎችን እናዘጋጃለሁ በዚህ በዚህ መልኩ ነው ልንረዳቸው የምንሞክረው። በአዋዳ ዩኒቨርሲቲ ሴት ተማሪዎች ላይ የሚደርስ የጾታ ጥቃት ካለ እስኪ አብራሪልኝ። በተማሪዎች ዙሪያ ያን ያህል የከፋ የሰማሁት ነገር የለም እስካሁን ድረስ፣ ግን በማህበረሰቡ ላይ ባሉ ሴቶች ላይ በጣም ብዙ ነገሮች አሉ። በጣም ብዙ ከባድ ነገሮች እንሰማለው፣ የማውቃቸውም ነገሮች አሉ። ትምህርት ቤት ላይ ግን ብዙ ጥቃት የሚባል ነገር አይፈጸምም በገዛ ፍቃዳቸው የገቡበት ህይወት ካልሆነ በስተቀር። ወዲያው የሚፈቱ ችግሮች ላይ ነው እኔ ብዙ ጊዜ የሰራሁት እኩዮቼ ስለሚ ሆኑ አብዛኛውን ጊዜ ወይም የኒካኔ በታች ያሉ ልጆች ናቸው የሚሆኑት። አቅማቸውን ባሉበት ቦታ የሚያጠናክሩበት እንዲሁም ያላቸውን ክህሎት የሚያወጡበትን መንገድ ነው የተፈልግ የነበረው። ለምሳሌ የመጽሐፍ ክህሎት፣ ግጥም፣ የመጽሐፍ ምናምን ክህሎት ያላቸውን ልጆች እንዲጽፉ በማድረግ መሳተፍ መንቀሳቀስ ቢዚ መሆን የሚፈልጉ ልጆች ካሉ ቮለንተሪንግ ላይ እንዲሰሩ በጣም አንደኛው እስከዛሬ ድረስ ለረጅም ጊዜ የተሰራ የነበረው ነገር ከአስራ ስድስት እና ከአስራ ሰባት ዓመት ጀምሮ ኢትዮጵያዊነትን መስበት በጣም ነው የሚያስደስተኝ። እና ፌስቡክ ላይ ሶሻል ሚዲያ ፎር ሂውማን ዴቨሎፕመንት የሚል ሀሳብ አንስቼ እዛ ላይ ስለ ኢትዮጵያዊነት፣ ዘረኝነትን ስለ ማስወገድ ከህሊናችን ውስጥ ሴቶችን ስለማጠንከር ብቻ ፖሊቲቭ ስለምላቸው አይዲያዎች በህይወቴ ስለገጠሙኝ ነገሮች በደንብ አድርጌ እዛ ላይ ጽፋለሁ። ግጥሞችንና የተለያዩ አጫጭር ልብ ወለዶችን እየጻፍኩ ግን የሰዎችን አስተሳሰብ ሊለውጥ ይችላል ብዬ ማስባቸውን ነገሮች ላይ ነው የምሰራው። ከዛ ውጪ ሌላ ወደፊትም መስራት የምፈልገው እንደዚህ አይዲያዎችን ሰዎች ትክክለኛ መልካም የሚባለውን አስተሳሰብ እንዲኖራቸው ነው ለማድረግ የማስበው። በተለይ ደግሞ ጸሐፊ በሆን ደስ ይለኛል። የተለያዩ ነገሮችን ለመስራት ሞክሬ ነበር። ብዙዎቹ ተሳፍተውልኛል። ግማሽም ያልተሳካ ነገር አለኝ። ብቻ ሴት ልጅ ስለሆንኩ ብቻ እንደማልወድቅ አውቃለሁ። ሴትነት የመውደቂያ ምልክት አይደለም፣ ያለመቻል ምልክትም አይደለም። ያን ያህል በሁለት እግራችን ለመቆም ግዴታ ሰው ሊደግሰን ይገባል ብዬ አላስብም። በሚመጡብን ቻሌንጆች ታግለንና የተሻለ ሰው ለመሆን እየሞከርን ከውድቀታችን እየተማርን በሁለት እግራችን መቆም እንደምንችል በደንብ አድርጌ አምናለሁ። ስለዚህ እንግዲህ ወደፊት በተለይ ከኢትዮጵያዊነት ጋር በተለይ ደግሞ ከኢትዮጵያ ውስጥ ካሉ ሰዎች ከአስተሳሰባቸው ጋር የሚሰሩ ስራዎች ላይ ቢሰራ እጅግ በጣም ደስ ይለኛል። ስላቀረብሽኝ በጣም ነው የማመሰግነው። እሺ፣ ሀና በጣም ነው የማመሰግነው። በዩናይትድ ስቴትስ ደቡባዊ የቴክሳስ ግዛት በመካሄድ ላይ ያለው ሳውት ባይ ሳውት ዌስት የሙዚቃና የቴክኖሎጂ ፌስቲቫል ከዓለም ዙሪያ ሐሳብ የሚለዋወጡ ሰዎችንም አሰባስቧል። በዚህ ዓመቱ ፌስቲቫል አፍሪካ የራሷን ድርሻ ይዛ የአፍሪካ ቤት አፍሪካ ሀውስ አዳዲስ ሐሳቦች የሚንሸራሸሩበት፣ እርስ በርስ የሚተዋወቁበት አጋጣሚ ፈጥሯል ትለናለች ዘጋቢያችን ኤልዛቤት ሊ። አፍሪካውያን ሙዚቀኞች፣ አፍሪካውያን የአዲስ ሀሳብና የፈጠራ ስራ አፍላቂዎች በዚያ ተሰባስበዋል። እንዚህ ጫማን ይዞ ከኢትዮጵያ የመጣው አዛሪያ መንግስቱ ነው። ፕሪሚየም በእጅ የተሰራ ከፍተኛ ጥራት ያለው የቆዳ ጫማ ነው። እንዚህ ጫማ በአዲስ አበባ በአንዲት ትንሽ ጋራዥ መሰል ስፍራ መሰራት የጀመረ ሲሆን ስራውን ለማስፋፋት የስራ አጋሮች መዋለ ነዋይ ለመሳብ የሚሰራ ድርጅት ነው። በኦስትን ቴክሳስ አፍሪካ ቤት ከተሰባሰቡት ድርጅቶች ሌላኛው ዋዚ ቪዥን ነው። ከዩጋንዳ የመጣችው ብሬንዳ ካትስዌ ሲርጂ ፌስቲቫሉ ጥቅም አለው ትላለች። ከአፍሪካ መትን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ እየኖርን እንደዚህ መገናኛ መድረኮች አልነበሩም። ስለዚህ በአስተሳሰብ የሚመስሉና ፍጹም የተለዩ ስራዎችን ይዘው የመጡ ሰዎች ጋር አገናኝቶናል። ዋዚ ቪዥን ሰማንያ በመቶ የሚሆነውን ምርቱን የሚጠቀመው እንደገና በጥቅም ላይ የዋሉ ቁሳቁሶችን ስለሆነ የገበያው ዋጋ አነስተኛ ነው ትላለች ብሬንዳ። በዚህ ሀገር ሰዎች ምርታችንን በሱቆቻቸው እንዲሸጡልን እንፈልጋለን። በድረገጽ ገበያ የተሰማሩ ኩባንያዎችም አሰራሩን እንዲያሳዩን እንፈልጋለን። በጣም በርካታ የሚጠቅሙን ሰዎች አግኝተናል፣ መረጃም ተለዋውጠናል። ከቴክሳስ ከኦስትን ቴክሳስ ባልደረባችን ትግስት ገሜ መስመር ላይ አለች ይህንን ሳውት ባይ ሳውት ዌስት ከተለያዩ የሙዚቃና የቴክኖሎጂ እንደዚሁም ሀሳብ የሚለዋወጡ ሰዎች ከተሰባሰቡበት ፌስቲቫል ትግስት እንደምን አመሸሽ እንደምን ሄኖክ እንግዲህ በጣም ብዙ ሀሳቦች የሚፈልቁበት ስራ የያዙ ሰዎች የሚመጡበት ነውና እስኪ ስለ አፍሪካ ቤት ጥቂት በይንና በዛ አዳዲስ የፈጠራ ሀሳቦችን እንደዚሁም የንግድ ስራዎችን ይዘው የመጡ በርካታ ሰዎችን ተዋውቀሻል፣ በተለይ ወጣቶችን። በአፍሪካ ቤት እንግዲህ የተከናወነው በባለፈው ቅዳሜና እሁድ ነው። ይሄ በአህጉር ደረጃ ሀውስ የሚባለው ወይም ደግሞ ቤት ብለው የሚሉት ትራዲሽን ነው፣ ባህል ነው። ለምሳሌ የሜክሲኮ ቤት፣ የብራዚል ቤት እየተባለ የሌሎችም ሀገሮች አለ። የአፍሪካ ቤት ዘንድሮ ለመጀመሪያ ጊዜ ነው የተካሄደው። እዛ ላይ ከብዙ አፍሪካ ሀገራት የተውጣጡ ወጣቶች በተለይ ደግሞ በፊት እዚህ ዩናይትድ ስቴትስ እና የተለያዩ አውሮፓ ሀገራት ይኖሩ የነበሩ፣ እዚህ ተምረው ልምድ ቀስመው ወደ ሀገራቸው ተመልሰው በጣም ትልልቅ ስራ እየሰሩ ያሉ በቴክኖሎጂው ዘርፍ ስራ በመፍጠር ዘርፍ የሚሳተፉ ሰዎች ናቸው የተገኙበት። እዛ ላይ የነበሩትን እነዚህን ወጣቶች ትናንት ለማግኘት እድል አግኝቼ ነበር። እንግዲህ ሀሳባቸው በጠቅላላ በመጀመሩ ደስተኛ ናቸው። ፌስቲቫሉም ላይ ሲገኙ ለመጀመሪያቸው ነው። የመመለስ ጉጉት አላቸው። ጓደኞቻቸውን ወይ ደግሞ ተመሳሳይ ስራ የሚሰሩ ሰዎችን ጨምረው በዝተው ለመምጣት ያስባሉ። ምክንያቱም ይሄ ቦታ ለእነሱ ከሁሉም በላይ ሀሳብ የሚለዋወጡበት ለስራቸው ስራቸውን የሚመሳሰል የሚሰሩ ሰዎች ከሌላም ሌሎች አፍሪካ ላይ መስራት የሚፈልጉ ኢንቨስተሮችን የቴክኖሎጂ ሰዎችን የሚተዋወቁበት ቦታ ነው እና እና በጣም ተነሳስተዋል። ለስራቸውም ኃይል የሆናቸው ነው ይመስለው እንግዲህ ከኢትዮጵያ የመጡም አሉ ያገኘሻቸው ስራቸውን የገለጹልሽ ስንት ናቸው እንዚህ? ጫማን ይዞ ከአዲስ አበባ አንዲት ትንሽ ጋራዥ ስራ የጀመረ ወጣትንም እንደዚሁ በዘገባው አስቀድመን አቅርበነዋል እና ምን አይነት ሀሳቦችን፣ ምን አይነት ስራዎችን ይዘው ነው የመጡት? እንደው በተለይ አንቺ ሀሳብ ያጫሩብሽ ኢትዮጵያውያኑ ካሉ ከአፍሪካም በጣም በርካታ ሴቶችም አሉበት። ኢትዮጵያውያን ግን ደግሞ እዚህ የሚኖሩ ትምህርት ላይ ያሉ በተለያየ ስራዎች ኢቨን ፎሪን ፖሊሲ የውጭ ግንኙነት የሚሰሩ ሰዎችን አግኝቼ ነበር። ኢትዮጵያውያን ለእነሱም የመጀመሪያቸው ነው የመጡት ሁኔታውን ለማየት በተለይ ደግሞ ወደ አፍሪካ ተመልሰው የሚያውቁትን ያገኙትን እውቀት እዚህ ተጠቅመው ለአፍሪካ መስ ት የሚፈልጉ ግን መንገዱ እንዴት ነው ብለው ከአፍሪካ ከመጡት የቴክኖሎጂ ሰዎችና የስራ ፈጣሪዎች ጋር ለመገናኘት ነው የመጡት እና ሁሉም በተለይ በመንግስት በኩል ወይ ደግሞ እዛ ሀገር ያለውን እንቅፋት የሚባለውን እንዴት ነው እንዴት ነው የምንጋፈጠው የሚለውን ጥያቄ ነው ያነሱት። እንግዲህ ብዙ በተለይ ሴቶች ከናይጄሪያ ከጋና የመጡ ሴቶች ነበሩ፣ እና እነሱ ነበሩ ልምዳቸውን ሲያካፍሉ የነበሩት ለዳያስፖራው። በተለይ ያለውን እንቅፋት ብቻ ማሰብ አያስፈልግም። አመት ሊወስድ ይችላል ሁለት አመት ሊወስድ ይችላል ግን ያንን እንቅፋት ለማስወገድ ነው እዛም የምንሄደው፣ የተመቻቸ ነገር ላይ አይደለም የሚለውን ነው በብዛት አተኩረው ሲያስረዱ የነበሩት። በጣም ነው የምናመሰግነው። ከኦስትን ቴክሳስ ባልደረባችን ትዕግስት ገሜ ለሰጠሽን ማብራሪያ አመሰግናለሁ ትዕግስት። መልካም ሳምንት መልካም ቀን። አመሰግናለሁ ሄኖክ። حافتي زويد الروح حافتي زويد الروح فاغرق <متصفيق> حياتي I'll ولكننا نحن عاد بعل الليجرجزيأي تلعي أبزحس لبي بلأفرزي وعزوالر

የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ መጨረሻው ዘገባችን ይሆናል የምናልፈው። በዓለማችን ታዋቂ የሆነው የፊዚክስና የሕዋ ተመራማሪ ስቲቨን ሃውኪንግ በ76 ዓመቱ አርፏል። ተከታዩን ዘገባ መስታወት አድረጋው ይዛለች። ከህዋ አፈጣጠር ጀምሮ የመሬት ስበት ና የጨረር ኃይል ከፍተኛ ተጽዕኖ የሚያሳድሩበት ማንኛውም ቁስ ከዚያ ተጽዕኖ ማምለጥ የማይችልበት በህዋ ላይ የሚገኝ ብላክ ሆልስ በመባል በሳይንስ የሚታወቅ ስፍራ ጥናት በማድረግ ላይ ነው ብዙውን ህይወቱን ያሳለፈ ነው። የቤተሰቡ ቃል አቀባይ እንዳለው ካምብሪጅ በሚገኘው መኖሪያ ቤቱ ነው ህይወቱ ያለፈው። በካምብሪጅ ዩኒቨርሲቲ ለአስርት አመታትም አገልግሏል። የሶስት ልጆች አባት የሆነው ሀውኪንግ የ21 አመት ወጣት ሳለ ነው የሰውነት ነርፍ ሴሎችን በሚያጠቃ አሚዮትሮፊክ ላተራል ስኬሎሮሲስ በተባለ በሽታ በመያዙ ና በየጊዜው ህመሙ እየበረታበት በመምጣቱ ምክንያት መራመድ አይችልም ነበር። በኮምፒውተር በታገዘ ድምጽ ነበር ከሰዎች ጋር መግባባትም የሚችለው። በሕክምና ይረዱት የነበሩት ባለሙያዎች ለጥቂት አመታት እንደሚኖር ሲያሳውቁት ህመሙን ከማስታመም ይልቁኑ የዓለማችን ጠበብት አልበርት አንስታይን የደረሰበትን ጥናት ለማሳደግ ጥረት በማድረግ ነበር ጊዜውን የሚያሳልፈው። ሀውኪንግ እንደ አውሮፓውያን አቆጣጠር በ1988 ዓ ም ብሪፍ ሂስቶሪ ኦፍ ታይም የተሰኘውን መጽሐፉን ያዝ ከፍተኛ እውቅናን አስገኝቶለታል ከጥናቶቹ ዋነኛ የሆነው የመሬት ስበትና የጨረር ኃይል ከፍተኛ ተጽዕኖ የሚያሳድሩበት ማንኛውም ቁስ ከዚያ ተጽዕኖ ማምለጥ የማይችልበት በውሃ ላይ የሚገኝ ብላክ ሆልስ በመባል በሳይንስ የሚታወቀው ስፍራን በተመለከተ ትንሽ ጨረር በመሬት ስበት እንዴት ከነበረበት መንቀሳቀስ እንደሚችል የደረሰበት ጥናት የሃውኪንግ ጨረር የሚል ስያሜ ማሰጥቶታል። ሃውኪንግ ወደ ውሃ መጓዝ መቻላችን ሰው መሆናችንን በራሱ እንድናስብ ያደርገናል፣ ምክንያቱም በርካታ ሀገሮች ስለሚሳተፉበት ብሎም ነበር። አለም እየጠበበችን ነው። ሌላ መኖሪያችን ሊሆኑ የሚችሉት ደግሞ በህዋ ላይ ያሉት አለማት ናቸው። በህዋ ላይ ሌሎች ስርዓተ ፀሐይን የሚከተሉ መኖራቸውን መመርመሪያ ጊዜው አሁን ነው። በሌሎች ዓለማት ተበትነን መኖር ብቻ ነው እኛን ነው የእኛን ዓለም ህልውና ሊጠብቅ የሚችለው። ሰዎች በዓለማችን መኖር እንዳለባቸው አምናለሁ። ነገር ግን የሰው ልጅ ለሚቀጥሉት ሚሊዮን ዓመታት በዚህ ዓለም ላይ ከኖረ አይተን የማናውቀው ችግር ላይ ነው የምንወድቀው በማለት ከአንድ ዓመት በፊት ተናግሮ ነበር። much positive to say about motor neuron disease. እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። አዎ ፌስቡክ፣ አትቪያ ማሀሪክ ላይ በትዊተርም እንደዚሁ አሽታግ ጋቢና ቪኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ አምሸነው የመስታወት አድራጋውና ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ተነካው ጉዞ እንገናኝ